ትናንትና የኢትዮጵያ ካቶሊክ ኮሌጅ በቫቲካን አንድ መቶኛ ዓመቱን አክብሯል። አከባበሩ ምን ይመስል ነበረ? ትናንትና በቫቲካን የምስራቅ አብያተ ክርስቲያናት ተቋም የበላይ ኃላፊ ብፁዕ ካርዲናል ሊዮናርዶ ሳንድሪ፣ ከኢትዮጵያና ኤርትራ ለክብረ በዓሉ የመጡ ብፁዓን ጳጳሳት ካህናትና እህቶች፣ በጣሊያን የኢትዮጵያ አምባሳደር ዘነቡ ታደሰ የኢትዮጵያና ኤርትራ በርካታ ምዕመናን በተገኙበት ቫቲካን ውስጥ በሚገኘው ቅዱስ ስቴፋኖስ ቀዳሜ ሰማዕት ቤተ ክርስቲያን ዘሐበሻ ውስጥ በኢትዮጵያ የአዲስ አበባ ሀገረ ስብከት ሊቀ ጳጳሳት እና የጳጳሳት ጉባኤ ፕሬዚደንት በብፁዕ ካርዲናል ብርሃነ ኢየሱስ ራፍኤል የተመራ መስዋዕተ ቅዳሴ ተፈጽመዋል እና በዚሁ በዓል ላይ በጣም በጣም በርካታ ምእመናን ከጣሊያንም ከጣሊያን ውጭም የተገኙ ነበሩ። በቫቲካን የሚገኘው የኢትዮጵያ ካቶሊክ ኮሌጅ በመቶ ዓመታት ታሪኩ እነማን አስተማረ? በቫቲካን እምብርት ውስጥ የሚገኘው የኢትዮጵያ ጳጳሳዊ ኮሌጅ ጥንታዊ ታሪኩ በጣም እጅግ ረጅም ነው። እንደ ኤውሮፓ አቆጣጠር በአንድ ሺህ ሶስት መቶ ሀምሳ አንድ ከስድስት መቶ ስልሳ ዘጠኝ ዓመታት በፊት መሆኑ ነው። ከምድረ ሀበሻ ከተለያዩ ገዳማትና አድባራት የቅዱሳን ጳውሎስና ጴጥሮስ መቃብሮች ለመሳለም ሮም መግባታቸው እንደ ኤውሮፓ አቆጣጠር እንደገና በአንድ ሺ አራት መቶ ሰማኒያ አንድ ከአምስት መቶ ሰላሳ ዘጠኝ ዓመታት በፊት መሆኑ ነው። ርዕሰ ሊቃነ ጳጳሳት ሲስቶ አራተኛ ከምድረ ሐበሻ ለሚመጡ መነኮሳት ቫቲካን ውስጥ በሚገኘው ቅዱስ ስጢፋኖስ ቀዳሜ ሰባት ዘሐበሻ እዛ እንዲቀመጡ መፍቀዳቸው የቅድስት ካቶሊካዊት ቤተ ክርስቲያን ታሪክ ያትታል። እንደ ገርጎሪዎስ አቆጣጠር በአንድ ሺ ዘጠኝ መቶ አስራ ዘጠኝ አባ ቤካሪ ኢየሳወ ካህን ባቀረቡት ሀሳብ መሰረት ርዕሰ ሊቃነ ጳጳሳት ቤኔዲክቶስ አስራ አምስተኛ ኮሌጁ እንዲመሰረት መፍቀዳቸው ይታወቃል። ምን ምንድን ነው የሚያስተምረው ይህ ኮሌጅ? እነማንንስ አስተማረ? በእነዚህ በመቶ ዓመታት ታሪኩ ከመቶ ዓመታት በፊት ከኢትዮጵያና ከኤርትራ ወደ ሮም የሚመጡ የመጀመሪያ ተማሪዎች ስምንት ነበሩ። ዘርአ ክህነት ይባላሉ። እዚህ ተምረው ለክህነት የሚዘጋጁ የሚመጡ ተማሪዎች ነበሩ እዚህ እና በየዓመቱ ይመጡ ነበረ። አሁንም ይመጣሉ፣ ግን አሁን ተማሪዎች ሆነው ሌላኛው ከፍተኛ ትምህርት ብቻ ነው የሚመጡ። ቅድም ግን ለትምህርት ነበር የሚመጡት እንደዚሁ ሴሚናሪስት ተብለው ወይም የዘራ ክህነት ተማሪዎች ተብለው ይጠሩ ነበር። አሁንም ካህናት አሉ። ካህናቱ ግን ሌላይኛው ከፍተኛ ትምህርት የሚዘጋጁበት ኮሌጅ ነው ቫቲካን መጥተው በየኢትዮጵያ ካቶሊክ ኮሌጅ የሚማሩ ወደ ኢትዮጵያ ወደ ኤርትራ ተመልሰው ያገለግላሉ። ከኢትዮጵያ ጋር ከኤርትራ ጋር ያላቸው ግንኙነት ምንድን ነው? ትክክል ነው። እዚህ ተምረው ወደ ሀገራቸው ነው የሚመለሱት። እንግዲህ ወደ ኢትዮጵያ ወደ ኤርትራ ተመልሰው እዛ ስራቸውን ያከናውናሉ። እንግዲህ ምንድን ነው እዚህ ተምረው ወደ ሀገራቸው የሚመለሱ እንጂ እዚህ ተምረው የሚቀሩ የሉም። ይህ ኮሌጅ ለኢትዮጵያና ለኤርትራ የካቶሊክ እምነት ተከታዮች ያለው ፋይዳ ያለው ትርጉም ምን ያክል ነው? በዓለም ላይ ካሉ ካቶሊካውያን አብያተ ክርስቲያናት እንደ ኢትዮጵያዊ ኮሌጅ ቫቲካን እምብርት ውስጥ ኮሌጅ ያለው ሀገር የለም። የኢትዮጵያ ኮሌጅ ቫቲካን ውስጥ ማንም ሀገር ስለሌለው በጣም በጣም አስደናቂና የሚገርም ነው። እንዲሁም ብዙ ሰዎች የሚገርማቸው ለምንድን ነው ኢትዮጵያዊ ኮሌጅ ብቻ ቫቲካን እምብርት ውስጥ የሰፈረው ማንም ሀገር የለውም እያሉ ሲናገሩ ይሰማል። ቅድስት ካቶሊካዊት ቤተክርስቲያን በርዕሰ ሊቃነ ጳጳሳት የምትመራው ቤተክርስቲያን በኢትዮጵያና ኤርትራ ውስጥ ያሉ ካቶሊካውያን ሁሉ የበላይ ኃላፊ ናት። ቤተ ክህነቱም ከቫቲካን ከርዕሰ ሊቃነ ጳጳሳት የተያያዘ ነው። እና ፋይዳው ምንድን ነው? በረድኤትም፣ በእርዳታም፣ በትምህርትም፣ በገንዘብም ትረዳለች። እንግዲህ ግንኙነቱ በጣም ጠንካራ ነው። ካቶሊካዊት ቤተክርስቲያን የኢትዮጵያና የኤርትራ ግንኙነታቸው እንግዲህ ከቫቲካን ከርዕሰ ሊቃነ ጳጳሳት መሆን ነው። ተክለ እዝጊ ገብረ ኢየሱስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ እሼቴ።